ሰላም እንደምናላችሁ፣ የሰላ ቤተሰቦች እንግዲህ የመጨረሻው ምዕራፍ ላይ ደርሰናል። የማቴዎስ አንድ ሴቶች በሚል ርዕስ የጀመርነው ተከታታይ ጥናት ውስጥ ተካታች የነበረው የሩት መጽሐፍ ጥናት ውስጥ አብራችሁን ነበራችሁ ብለን ተስፋ እናደርጋለን። ዛሬ የመጨረሻው ክፍል ላይ ደርሰናል። ቤዛነት፣ ስርዓት ጠባቂነት፣ ፍቅር ሁሉም የሚነሱ ሀሳቦች ናቸው። በዚህ ጥናት ውስጥ ጠለቅ ብለው እንዲሄዱ የሚያግዝ የጥናት መምሪያ አዘጋጅተናል። ይህንን የጥናት መምሪያ በድረ ገጻችን ሴላ ኢትዮጵያ ኦርግ ሩት ወይም ሲኤልኤች ኢቲች አይ ኦ ፒ አይ ኤ አር ዩ ቲ ኤች በመሄድ አግኝተው ሊያወርዱት ይችላሉ አሁን ደግሞ አራተኛውን ክፍል የሩትን መጽሐፍ ለማጥናት እንኳን ከኛ ጋራ መጣችሁ ወዳጆቻችን አሁን ወደ ምዕራፍ አራት እንሂድና ሩት ታነብልናለች ቦኢዝም ወደ ከተማይቱ በር አደባባይ ወጥቶ እዛ ተቀመጠ እነሆ ቦኢዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦኢዝ አንተ ቀርበ ተቀመጥ አለው እሱም ቀረብ ብሎ ተቀመጠ ቦኤዝም ከከተማይቱ ሰዎች አስር ሰዎች ጠርቶ በዚህ ተቀመጡ አላቸው። እነሱም ተቀመጡ። ቦኤዝም የቅርብ ዘመዱን ከሞዓብ ምድር ተመለሰችውን ነአሚን የወንድማችናዊ ሚላክ ጥንጦ ትሸጣለች እኔም በዚህ የተቀመጥኩት በህዝቤና በሽማግሌዎች ፊት እንድትገዛው አሳውቅ ዘንድ አሰቡ መቤዥት ብትወድ የተበዥው የመቤዥት ባትወድ ግን አንተ በቀር ሌላ ወራሽ የለምና እኔ ከአንተ በኋላ ነኝና እንዳውቀው ንገረኝ አለው። እሱም እቤዥ ዋለው አለ ቦኢዝም እርሻውን ከኑሃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹም ሚስት ከሞዓቢቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መበጀት አልችልም፣ እኔ መበጀቱን አልችልም እና አንተ ከእኔ መበጀቱን ውሰደው አለው። በጥንት ጊዜም ማንም ቢሸጥ ቢለውጥም፣ ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበረ። ይህም በእስራኤል ምስክር ነበረ። የቅርብ ዘመዱም ቦኤዝን አንተ ግዛው አለው፣ ጫማውንም አወለቀ። ቦኤዝም ሽማግሌዎችን፣ ህዝቡን ሁሉ ለአቤሜሌክና፣ ለኬሊዮን ለመሃሎንም የነበረውን ሁሉ ከኑአሚን እጅ እንደገዛሁ እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከአገሩም ደጅ እንዳይጠፋ የሟቹን ስም በርስቱ በርስቱ ላይ እንዳነሳ የመሃሎንን ሚስት ሙአባዊቱን ሩትን ሚስት ተሆነኝ ዘንድ ወስዳት። እናንተም እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱ በር አደባባይም የነበሩ ህዝብ ሁሉ ሽማግሌዎችም እኛ ምስክሮች ነን። እግዚአብሔር ይችን ወደ ቤትህ የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሄል እና እንደ ሊያ ያድርጋት። አንተም በኤፍራታ ባለጠጋ ሁን ስምህን በቤትልሔም ይጠራ ቤትህን እግዚአብሔር ከዚች ቆንጆ ከሚሰጥ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔርም ጽንት ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑሃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ። ከሰባትም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምዕራት ተወልዷልና ተወልደዋልና ሰውነትሽን ያሳድሰዋል በእርጅናሽም ይመግብሻል፣ አሏት። ኖሃሚንም ህፃኑን ወሰደች፣ ያቀፈችው ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኖሃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት፣ ስሙንም እዮቤድ ብለው ጠሩት። እርሱም የዳዊት አባት የእሳይ አባት ነው። የፋሬስን ትውልድ ይህ ነው። ፋሬስ ኤሶሮምን ወለደ፣ ኤሴሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ። ነአሶንም ሰለሞንን ወለደ። ሰለሞንም ቦኤዝን ወለደ። ቦኤዝም እዮቤድን ወለደ። እዮቤድም እሳይን ወለደ። እሳይም ዳዊትን ወለደ። አሁን እዚህኛው ምዕራፍ ላይ ደግሞ ማን ተጨማሪ ሰዎችን አግኝተናል? አደለ? ይሄ ሌላ ተጨማሪ ሰው ማለት ነው። ሌላኛው ያ የቅርብ ዘመድ፣ ሽማግሌዎቹ፣ ከዛ ሽማግሌዎቹ፣ ከዛ ደግሞ ሴቶቹ፣ የከተማይቱ ሴቶችም አሉ። እና እዚህ ጋር ምንድን ነው የተፈጠረው? ፍሬ ነገሩ ምንድን ነው? አንድ የሆነ ቢዝነስ ዲል ነው። አንድ ልውውጥ ነው ያለው። እና በጣም ጥበብ በተሞላው መልኩ ነው ሩት ያመጣችለትን ጥያቄ የመነዘረው። አደለ የሚስት ጉዳይ ሳይሆን የመሬት ጉዳይ ነው ያደረገው። እና እንዴት አያችሁት? እየተደረገውን የንግድ ልውውጥ እንዴት ነው የምታዩት? አንደኛ እንዳልሹ በጣም ስማርት በሆነ መንገድ ነው ሄደው ሚስት አለ ወይ? ሰውየው ምን ንብረቱ ሲሆን አው አለ። ልክ ሚስት ትገባለች፣ ምክንያቱም ዘሯ መቀጠል አለበት፣ ስሙ መጠራት አለበት ሲል አይ ዘሬን እንዳላበላሽ አንተ ወሰደው። አንተ ጥበብ ያለው ውሳኔ ነው አይደለም? አሜን። ጥበቡ ግን ለምን ለምን ውጤት ይመስልሻል? ለራ ራሱን ፕሮቴክት ለማድረግ ነው። ግን ላላየ ሰው መንፈሳዊ ነገር ላላየ ሰውና ለምድራዊ የንግድ አካሄድ ከሆነ ሪስኩ ያመዝናል ነው የሚለው። አዋጭ አይደለም የምትጠይቀኝ ነገር ነው እያለ ያለው አይደል? መሬት ትገዛለህ? አዎ እገዛለሁ። አዎ ከመሬት ጋር የምትገባ ሴት አለች። አሁን ደግሞ አይሄማ የራሴን ንብረት እንትን ይልብኛል ማለት ያው፣ ከኔም ንብረት ወደ እሷ ይሄዳል። ስለዚህ ይሄ ነገር አያዋጣም ብሎ ያለው ሰውየው፣ በነጋዴ ልክ ከሆነ ያየነው ትክክለኛውን መልስ ነው። አሪፍ ነጋዴ ነው። አሪፍ ነጋዴ ነው። ኪሳራውን ኪሳራውንና ጥቅሙን አመዛዝኖ ነው የሚበጀውን መረጠ። ቦይዝን ግን ከዚህ ሰውዬ ከፍ ያለ ቦታ የሚሰጠው ምንድን ነው? አንደኛ ለራሱ አይደለም ዘሩን የመቀጠል አሁን ይሄ ልጅ እንድትወልድልኝ ትዳር እንድትሆነኝ ምን አላለም። እዚጋ እዚህ ጋር የምታዩ ለሞተው ለሞተው በእርሱ ስሙ እንዲነሳለት በትራዲሽኑም ከእንደገና ቀጥሏል የነበረውን ልምድ አሁንም እያስቀጠለ ነው የምናየው ቦኤዝን። ስለዚህ ለሞት ለእስራኤል ከእስራኤል ወጥተው ተመልሶ ሞተው የወጡት ወገኖቻችንን ስም እንዲጠራ እኔ ብዣታለሁ፣ እኔ ወስዳት አለው ነው የሚለው እና የቦኤዝ አቋም ስማርት ነው። ምክንያቱም የጠየቀበት አጠያየቅ ከመሬት ጋር እያይዞ ነው። አደ ሴም ታይም ደግሞ እንትንም አይደለም። ዝም ብሎ ሰብስበውም ነገር አልነበረም። እኔ እኮ አንተ ብትወስዳት ስሙ ይጠራል፣ እኔም በወስዳት ስሙ ይጠራል ነው። ወደኋላ ወደ ኋላ መለስ ብሎ አክኖሌጅ የማድረግ እንትን ነበረው። ከዚህም ጋር ለእኔ በጣም አራተኛውን ምዕራፍ ሳስብ በጣም አራተኛ ላይ ሶስተኛውም ላይ አብረው የሚነሳ ነገር፣ በወይዝ ስርዓትን ለመጠበቅ በጣም ቁርጠኛ ነበረ። እኔ ያው ቅድም ስል እንደነበረው በወይዝ ሩትን የማግባት ፍላጎት ነበረው ብዬን እንግዲህ ከነበርኩት አስባለሁኝ። አለ ፕሮፖሽን እሷን ሚስቱ ለማድረግ ጥረት ከማድረጉ ወዷታል ብዬ አምናለውኝ እና እንደዛ ስለሆነ ግን ወደድኳት ብሎ ስለ ስርዓትና ላይ ፈለግኳት ብሎ በብዙ መልኩ ላስቀምጠው ይችላል፣ ግን ምንም ያለውን ኢንትረስት ወይም ያለውን ፍላጎት ለማስጠበቅ ሾርትከት ወይም አጠር ያለ መንገድ ወይም አይ በቃ እዚሁ በምስጠር ላግባት ወይም እዚሁ ቤቴ ድሃ ልጅ ነች፣ ማን ያውቃታል፣ ማን ይለያታል፣ እዚሁ ላስቀምጣት አላለም። ስርአቱን ጠብቆ ስርአቱን ተከትሎ በሽማግሌ ፊት የራሱንም የእሷንም ክብር አስጠብቆ ነው ሊያገባት የሞከረው። በወይዝ ስነ ስርአቱን ጠብቆ ሄዷልና እንደውም ብዙ ጊዜ ይህን አሁን አሁን በተለይ ተዋደድን ሆንን አሰብን ብሎ ብዙ ጊዜ በቃ ሾርትከት የምንፈልግበት ወይም ስነ ስርአትን የማንጠብቅበት የቤተ ክርስቲያንም ሆነ የማህበረሰባችን ስነስርት የምንኖርበት ባህል ባህል ነው። ተከብሮና ትክክለኛ እስከሆነ ድረስ ኦነር ተደርጎ ተከብሮ መኖር አለበት እና የነበረበትን ባህል የነበረበትን ህግ አክብሮ በግላጭ ወጥቶ የምን ሚስጥር እንደዚህ እንትን ሳይኖረው ሰውም ክብሩ ሳይረክስ በደንብ አክብሯት ሄዷልና እሱ ፓርት በጣም ያስደስተኛል። አዎ እንዴ፣ መጀመሪያ ገና ሲያያስ እኮ እቺ ማናፍ አለ የሆነ አይኑ ውስጥ የገባ ነገር አለ። እንዳልነውም የውጫዊ ነገር አይደለም፣ የሆነ ጸጉሯ ተሰርቶ ምናምናምን አይደለችም፣ ግን ከውስጧ የሚወጣ አንድ አንድ ውበት፣ አንድ ብርታት፣ አንድ ነገር አይቶ ነው ከመጀመሪያ አይን ውስጥ ገብታ ገብቷል። ስለዚህም ነው መታግሩን ገልጣ ስትተኛ እና ተቤጅኔስት ብዙ ተቃውሞ እናይም እዛ ጋር። ስለዚህ ጥሩ ልብ ወደሷ አላት። የሆነ የመውደድም ነገር ያለ ይመስላል። ከዛ እዚህ ጋር አሁን እሱ ለሷ ዘሯ እንዲቀጥል ብሎ የሚለውን ነገር እንኳን ደግነቱን ነው ከሷ የበለጠ እሱን ማስቀደሙ ነበር። ኦልሶ እግዚአብሔር ያስቀመጠውንም ስርዓት አደለ ያው ዘሯ እንዲቀጥል ብሎ ዘሊባን ላይ የተጻፈውን ስርዓት ለመቀጠል የሚያደርገውንም ነገር እዚሁ ላይ እናያለን ያለን የእግዚአብሔርን ቃል ከአቤሜሌክ ጋራ እያወዳደርን ስናየ እንደገና ከይሁዳ ጋር ስለትማር ስናወራ ከይሁዳ ጋር ይሁዳ ለመሸዋወድ ሞከረ። ይሄንን ስርዓት ላለመከተል አይደለ እሷ ለልጆቹ ዘርን ለመቀጠል ራሱን መጀመሪያ እንተናለ እሱ ግን እሷ ዘር እንዲቀጥል ወይ ምን ሊና ለመለክ ማልሆን ዘር እንዲቀጥል ስለዚህ ነገር ሲታገልላት እናያለን። ስለዚህ የሱንም ባህሪና ማንነቱን ያሳየናል። ግን እዚህ እንትኑ ላይ ቢዝነስ ዲሉን ሲያደርጉ አልወስድም፣ ምክንያቱም የኔ ንብረት ኢንዴንጀር ውስጥ ያደርግብኛል ብሎ ሲል፣ ለቦዋዝ ግን ከዛ ቻሌንጅ የበለጠ ነገር ያየው ነገር ነበር። ቦዋዝ ቦዋዝ የሚያየው ነገር አንድ ውርስን ማካፈልን ብቻ ሳይሆን እሷንም ወዷዋታል። በርግጥ እንደገና የእግዚአብሔርም ቃል ትእዛዝ የእግዚአብሔር ቃልም ትእዛዝ እየፈጸመ ነው። እንደገና ሄድን። እሱ እንደሚያየው ከሆነ እንደ ብዙ ኪሳራ አላየው። አንድ መልካም ነገር አድርጎ ነው የተቀበለው። መልካም ነገር እንደሚያመጣለት አድርጎ ነው የተቀበለው። ከዚያ ጫማ ተቀያየሩ። ያሚያው እንደ መፈራረም ማለት ነው። ተፈራረሙና አለቀና የሀገሩ ህዝብ፣ ሽማግሌዎቹና የሀገሩ ሴቶች የነበራቸው ምላሽ በጣም ምንድን ነው አዎንታዊና በጣም ደስታን የተሞላ ነገር ነበር ያዩት። እና በኋላ ስንመለከተው ምንድነው ደግሞ ምናየው ለካ በዋዝ ራሱ ቅድም ቅድም ቅድም አያቱ ማን ናት? ትማር ናት ትማር፣ በዛ ውስጥ አለች። የእሱ የሱ የአያቱ አያቱ አያቱ ነገር ናት፣ እና በሱ ዘር ውስጥ አለች። በዋዝስ ስ እዚህ ጋር እያገባት ያለችዋ ሞባዊት ናት። አ የአቤሜሌክም ልጆች ዋ ሞባዊት ነው እያገባ ያለው አይደል፣ እዚያ ያለው። የምናየው ልዩነት ግን አለ። ምንድን ነው የምናየው ልዩነት? የምናየው ልዩነት ሞዓባዊት ብትሆንም እግዚአብሔርን የተከተለች ሁሉን ነገር ትታ፣ አምላኮቿን ትታ፣ ሕዝቧን ትታ፣ ቤተሰቦቿን ትታ ከእግዚአብሔር ሕዝብ ጋር ራሷን አሲሚሌት ያደረገች ራሷን እንደ አንድ ወገን የቆጠረች ሴት ናት ሩት። ልዩነት ውስጥ ይመስለኛል ማለት ሄደው ሞአባዊ ናት፣ ግንዷ ሞአባዊ ነው። አዎ ከሞአብ ነው የመጣችው እሷ ግን እየኖረችው ያለው ህይወት የሞአባዊ ህይወት ሳይሆን የእስራኤልን ህይወት ነው። ስለዚህ ከዛ ተነጥላ ወጣለች፣ ትታ ወጣለች። እና ትታ ስትወጣ ደግሞ በአካል በፊዚካል ብቻ አይደለም ተነስታ የወጣችው፣ ሁሉን ነገር ትታ ከዚህኛው ከእስራኤል ጋር ከሚኖሩት ህዝቦች ጋር ራሷን አንድ አድርጋለችና ልዩነቱ እሱ ይመስለኛል። እዚህ ጋር ልክ ነሽ። እና ደግሞ የከተማዩ ሰዎች፣ ሽማግሌዎች እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት በአንድነት እንደሰሩ እንደ ራሄልና እንደ ሊያ ያድርጋት ብለው ይላሉ። እና ከራሄል እና ከሊያም አለየዋት አደለ ራሄልና ሊያ ያው አስራ ሁለቱን የእስራኤል ነገድን የወለዱት ሁለት ሴቶች ናቸው አደለ እና ከነሱ መካከል አለዩዋት። በቃ እንደነሱ እስራኤልን ሕዝብ እንደሰራች ምሶሶ እንደሆኑ ሴቶች ነው የቆጠሯትና በመካከል ደግሞ አንድ ባይተዋሪ የሆነ ሆነ ከሌላ ሀገር የመጣ ሰው ሆኖ ወደ እስራኤል አምላክ የተሰደደ ሰው ካለ እግዚአብሔር አምላኩ ለማድረግ የፈለገ ሰው እንደ አንዱ እንደ አንተ ይቆጠር ይላል እግዚአብሔር ቃል። እቺ ወደ በእምነት ወደ እስራኤል አምላክ የፈለሰች ሴት ናት አይደለ? ስለዚህ ምንድነው የምናየው ሁላችንም የሆነ ታሪክ አለን የመጣንበት። እንደውም አንድ እግዚአብሔር ሰው ምን አለ? ኤቭሪ ሲነር ኤቭሪ ሲነር ሄስ አ ፊዩቸር ኤቭሪ ሴይንት ሄስ አ ፓስት ኤቭሪ ሴይንት ሄስ አ ፓስት ኤቭሪ ሲነር ሄስ አ ፊዩቸር በእግዚአብሔር እና ማንኛውም ጻድቅ የጀርባ ታሪክ አለው። ጻድቅም ቢሆን ዛሬ አንድ ታሪክ አለ። ሀጥ የሆነ ሰው ደግሞ ሀጥ መሆኑ ብቻ አለ። አንድ ቀን የወደፊት ተስፋ አለው በእግዚአብሔር ማለት ነው። እና ይህንን ነው የምናየው። ምንም እንኳን ያለፈ ታሪክ ቢኖራት ወደ እግዚአብሔር ውስጥ ከመሸሸጓ የተነሳ ተስፋ ኖራት፣ ብርቱ ተስፋ። ወደ እግዚአብሔር የሸሸን ሁሉ ብርቱ ተስፋ አለን እንደሚለው ማለት ነው ብራያን ላይ። ስለዚህ እነዚህ የከተማዊቱ ሽማግሌዎች ሲመርቋት፣ ሲባርኳትና ሲቀበሏት እናያለን። ስምህ በቤተ ሌም የተጠራ ይሁን። እግዚአብሔር ከዚች ወጣት ሴት በሚሰጥ ዘር አማካኝነት ቤተሰብህን ታማር ለይሁዳ እንደወለደችው እንደ ፋሬስ ቤተሰብ ይሁን። ቤትህ እሱ ራሱ የወጣበት ቤተሰብ ነው። የዳዊት ቅድም ቅድም አያቶች ናቸው ማለት ነው። ስለዚህ ቦያዝ ሩትን ወሰዳት፣ ሚስቱ ሆነች፣ ልጅም ወለደችላት። ለናያሚ ደግሞ ልጅ ወንድ ልጅን ተወለደላት ተባለ። ይሄ ቃል ለምንድን ነው በጣም አስፈላጊ ሆኖ ለኔኦሚ ወንድ ልጅ ተወለደላት የሚለው ሀሳብ ምን ምን ይላችኋል? እ ዘሩን የሚቀጥል አዎ፣ ዘራ እኮ ኔኦሚ ዘራ አልነበራትም፣ ጧሪ አልነበራትም፣ ተነጋግረናል። ደጋፊ አልነበራትም፣ ምንም መቃ የወደፊት ህይወት አልነበራትም። የተወለደው ልጅ ከንሷ ልጅ አይደለም፣ የተወለደው ሩት ልጅ ስለሆነቻት የሩት ልጅ የሷ ልጅ ሆነ። ልጁንም ወሰደች አገለገለች። በጣም ደስ ያለኝ እዚህ ጋር ልቤን የነካው ነገር ብሎ ታውቂያለሽ፣ ልጁ ህይወትሽን ያድሳል በእርጅና ዘመንሽም ይጦርሻል የምትወድሽና ከሰባት ወንዶች ልጆች የምትበልጥልሽ ምራት ወልዳዋለችና ይላል እና እርጅናሽን ሁሉ ያድሳል። ይሄ የሚያለመልማት ዘመን እንዳመጣላት ነው የምናየው። ሌሎች የምታዩት ምንድን ነው? ከዚህ ስለ ስለ ከዛም በፊት አሁን ስለ ሩስ እንዲቤዥ የመጣው ያኛው የቅርብ ዘመድና ከቦይዝ ጋር ያለው አሁን ያኛው ሰውዬ የራሱን ርስት ኮንሲደር ያደርጋል ያስባልና ከቅድም ጀምሮ ስናየ፣ በፊት ክፍሎችም በፊት ጀምረን ስናየ የነበረው ቦይዝ እንዴት ኢየሱስን ሊያመላክተን እንደሚችል ስናስብ ኢየሱስ የርስቱ ተካፋይ ሲያደርገን ለርስቱ አደጋ ልንጥል እንደምንችል አሚን። ያው ባናኗራ ህይወታችን እና ከኢየሱስ መንገድ የወጣን እንደሆንን ከእሱ መንገድ የወጣን እንደሆን እናያል። ግን ስቲል የራሱን ርስት አደጋ ውስጥ ልንጥልም እንደምንችል ሰዎች ሳይሆን ተካተን እግዚአብሔር ቤተሰብ ልንሆን እንደምንችል፣ የርስቱ ተቀጣዮች ልንሆን ተካፋዮች ልንሆን እንደምንችል አይቶ እንደጠቀለለን አስባለሁ። ግን ያኛው ሪድ ደግሞ እውነትም ሌሎች ሊቤዙን የሚሞክሩ ወይም ቤዛችን ብለን እንድናስባቸው የምንችል ግን ዘላቂነት የሌላቸው ነገሮች፣ እግዚአብሔር ብቻ ነው ያለ ራስ ወዳድነት ራሱን በሙሉ አድርጎ በኢየሱስ በኩል የሰጠን እንጂ ሌላው ነገር ሁሉ የራስ ወዳድነት ወይም ለእኔ ምን ለኔ ምን ይሰጠኛል? ለኔ ርስት ምን ያደርግልኛል? አንቺ ነይ ርስት ውስጥ ብትካተይ እቺ ምን ትሰጪኛለሽ? ምን ታረግልኛለሽ? የሚል ካልኩሌሽን አለው። ግን የኢየሱስ አሰራር የኢየሱስ እኛን የሰበሰበበት መንገድ በፍጹም ስለርስቱ ምን እንደምናረግ ሳይሆን ሪሊጂየስ በርስቱ አድርጎ በምሕረቱ በጸጋው ጠቅለል ሆናል ብዬ እንዳስብ ያደርገኛል። ሌላው ደግሞ ደስ የሚለው ነገር ሴቶቹ ለኒያሚን እንዴት ነው ደስ ያላቸው እና የእውነተኛ ደስ አላቸው እና በቃ እንዲህ አይነትን ኮሚዩኒቲ ደግሞ ስለመፍጠር ወይም ደግሞ በእውነተኛ በቃ ስለሆነ ሰዎች ስለሚሆንላቸው መልካም ነገር በእውነት መደሰት እንዴት ያለመልማል። ማነው ባዝኮ መቶለሩት መልካምን ነገር ሲናገራት እሷን ተጽናና ነፍሴ ያለች ነፍሴን አጽናናሃት አለች። እና በቃ በእውነት ስለምት ስለ ሰዎች መልካምነት ደስ የሚለን ሰዎች ህብረተሰቦች እንድንሆን እግዚአብሔር ይሄንን ነገር ከዚህ ጋር የሚያሳየንና የሚያስተምር እና እሱ ራሱ የነሱ ምንድን ነው ቃሉ ራሱ ጁብለንት ምንድን ነው ይሄ በቃ አሴት የተሞላ የእነሱ ደስታ፣ የሽማግሌዎቹም ሪሊ መባረክ መጨመር ባላቸው በእግዚአብሔር ባደረገላቸው መልካም ነገር ላይ የባሰ ተጨማሪ መልካም ብርታትን ነው የሰጣቸው እና ምን አይነት ህብረተሰብ ዙሪያችን ማድረግ እንዳለብን እኛም ለሌሎች ምን አይነት ህብረተሰብ መሆን እንዳለብን ያሳየናል ማለት ነው። ስለዚህ ዛሬ ሌላ የምታዩት ነገር ከሌለ ይህንን ለመጠቅለል የሩት መጽሐፍ በአጠቃላይ ያየ ነው። ሩት ማለት መጀመሪያ ምን ማለት ነው? ሩት ማለት ጓደኛ ማለት ነው። ታማኝ ጓደኛ ማለት ነው እና መጽሐፉ እራሱ የተሞላው በወዳጅነት ነው። ሩት ለነዋሚ ያሳየችው ወዳጅነት ቦዝ ለነዋሚ ያሳየው ለሩት ያሳየውን ወዳጅነት፣ እነዚህ ሴቶች፣ እነዚህ ሽማግሌዎች ለቦ ለቦኤዝ እና ለሩት ያሳዩት ወዳጅነት እና መልካም ነገር የሚንጸባረቅበት መጽሐፍ ነው። ግን ከዛ ጠለቅ ብለን ደግሞ እውነተኛውን ነገር ስናየው ደግሞ ምንድን ነው የምናየው? የመቤዠትን ታሪክ እናያለን። ለኔዮሚ ሩት መቤዣ ሆናል ነበረ። ለሩት ደግሞ በዋዝ መቤዣው ሆኖ ነበረ። ስለዚህ የምናየው ምንድን ነው ይሄ መጽሐፉ መጽሐፈ ሩት ባይባል ኖሮ ምን ይባል ነበረ? የሚቤዥ ይባል ነበረ፣ ወይም መቤዠት ይባል ነበረ እና ኢየሱስ ክርስቶስን የሚቤዠንን እውነተኛ ዘመዳችንን ወዳጃችንን የሆነውን የኢየሱስን ማንነት ጥላ በሚመስል መልኩ ድንግዝግዝ በሚመልስል መልኩ እያሳየናል ብዬ ያስባለሁ። ሰው ሲያልፍ አይታችኋል። ባልሽ ሲያልፍ ጥላውን አይተሽ ትረጅ ትንሽ ትችያለሽ አይደለም? ይህም ጌታ ኢየሱስ ክርስቶስን በግልጽ ባያሳየንም፣ እንዴት ደግ እንደሆነ እንዴት እንደሚያትረፈርፍ፣ እንዴት እንደሚሸፍነን እንደሚጋርደን፣ ኤክስፖዝ እንዴት እንደማያደርገን፣ ከክፉ ከውጭ ከሚመጡ ክፎችን እንዴት እንደሚከልለን፣ መጨረሻ ላይ እንደውም የእርሱ ርስትና ዘመድ ሊያደርገን እንዳሰበ አስቀድሞ፣ እግዚአብሔር ኢየሱስ ክርስቶስ ከመወለዱ ከመምጣቱ ፊት አስቀድሞ በዚህ ታሪክ ውስጥ ኢየሱስ ክርስቶስን በጥላ መልኩ ስሎልናል። ይህን ታሪክ ነው ማቴዎስ እንድናስታውስ እንድናሰላስለው፣ እዚህ ጋር የሚከትልን ይህንን ነው የምናየው ማቴዎስ ሲመርጥ ሰዎችን ማቴዎስ ምዕራፍ አንድ ላይ ባለፈው እንደተነጋገርነው አርባ ሰዎች ተዘር አርባቱ ልጆች ተዘርዝረዋል። ግን ከዘፍጥረት ፍጥረት መጀመሪያ ወይም ከአብርሃም ጀምሮ እዛ ድረስ የነበሩ አርባ ሰዎች ብቻ አይደሉም። በጣም ብዙ አስተውሎ ነው የመረጣቸው እነዚህን ሰዎች። እዚህ ጋርም ሩትን መጽሐፍ ሲመርጥ ሊያሳየን የፈለገው የሚቤዥንን ወዳጃችንን ወደሱ ብንሸሽ ጽኑ ብርታት የሚሆንልንን ኢየሱስ ክርስቶስን ሊያሳየን ነው የፈለገው። ስለዚህ ይህንን ጥናት በዚህ እናጠቃልላለን። አብረን እንጸልይ። እግዚአብሔር አምላካችን መሸሸጊያችን፣ ባገኘን ታላቅ መከራ ሁሉ ረዳታችን፣ ጥላችን የሆንከን እግዚአብሔር እናመሰግናለን። እነዚህ ቤተሰቦች ባገኛቸው መከራ አንተ ሁል ጊዜ ጥላ ነው የሆንካቸው፣ ምሪት ነው የሆንካቸው፣ እርዳታ ነው የሆንካቸው እኛም በህይወታችን ዘመን ወደ አንተ በመጠጋት በመሸሽ ያገኘ ነው ጠበቃ አለ፣ ያገኘ ነው እረፍት አለ፣ ያገኘነው ሰላም አለ። ስለዚህ እግዚአብሔር ሆይ ምስጋናችንን አናሳንስም፣ እናመሰግንሃለን። እግዚአብሔር ሆይ ይህንን አብረውን የሚካፈሉ እህቶቻችንን ወንድሞቻችንም ጋራ ደግሞ አብረን እንጸልያለን። በምናደርገው ነገር ሁሉ ያለፈውን ህይወታችንን ያለፈውን አስተሳሰባችንን እየተውን ወደ አንተ አምላክነት ወደ አንተ ረዳትነት የምንኮበልል የምንሸሽ ወደ ተሰጠን ተስፋ የምንሮጥ፣ በዚያ ውስጥ ስንገባ ደግሞ አንተ ብርቱ መጽናናት መጽናት የሆንከውን አምላክ እያወቅን እንድንሄድ እንድትረዳን በልጅ በክርስቶስ ኢየሱስ ምን ጸልያለን። ከዚህ በበለጠ የሚቤዥንን ኢየሱስ ክርስቶስን በመንፈሳችን ውስጥ እንደተሰቀለ ሆኖ ይሳል። ሌላንም ነገር እንድናይ አይሁን። ፊት ለፊት አንተን እያየን እንድንኖር እርዳን በጌታ በኢየሱስ በክርስቶስ ስም አሜን። የሩትን መጽሐፍ ጥናት በዚህ መልኩ አገባድናል። እንግዲህ በሚቀጥለው ክፍለ ጊዜያችን ቀጣዩዋ የሆነችው የማቴዎስ አንድ ሴት የቤርሳቤህን ታሪክ በጥልቀት እናያለን። በድረገጻችን እንዲሁም በተለያዩ የማህበራዊ ገጾቻችን በፌስቡክ፣ በኢንስታግራም፣ በዩቲዩብ፣ በቴሌግራም ሴላ ኢትዮጵያ ብላችሁ ፎሎ በማድረግ የተለያዩ ክርስቲያናዊ ቪዲዮዎች፣ መጣጥፎች፣ የመጽሐፍ ቅዱስ ጥናቶች እንዲሁም ውይይቶች ተካፋይ መሆን ይችላሉ።